የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን አድማጮቻችን፣ እንዴት አመሻችሁ? በመጀመሪያ ሳምንቱ ሙሉ ከእኛ ጋር ስለነበራችሁ እናመሰግናለን። ለዛሬ በሳምንቱ ቀናት ከሰማችኋቸው የጋቢና ቪኦኤ ጥንቅሮች መካከል የተወሰኑትን በድጋሚ እናስደምጣችኋለን። አብሬያቸው የማመሻው ሀብታሙ ስዩም ነኝ። ከምርጫ ቦርድ እንጀምር። የኢትዮጵያ ምርጫ ቦርድ አዲስ የምርጫ ሕግ ረቂቁን በተመለከተ ከሕዝብ እንደራሴዎች ጋር ውይይት ያደረገው ባከተምነው ሳምንት ላይ ነበረ። እሱም በተመለከተ ጽዮን ግርማ ቀጣዩን ዘገባ በወቅቱ አሰምታናለች። የህዝብ ተወካዮች ምክር ቤት ባደረገው ግልጽ ህዝባዊ የውይይት ጥሪ መሰረት በህግ ፍትህና ዴሞክራሲ ኮሚቴ አዘጋጅነት በተሻሻለውና ዘጠና ስምንት ገጾች ባሉት የምርጫ ህግ ረቂቅ ላይ ውይይት ተደርጎበታል። በውይይቱ የህግ ባለሙያዎች፣ የበጎ አድራጎት ድርጅት ተወካዮችና የግል ተሳታፊዎች ተገኝተው ጥያቄዎች ቀርበዋል። ማብራሪያዎችም ተሰምተዋል። በውይይቱ ከተነሱት ጉዳዮች አንዱ ከዚህ ቀደም በነበረው የምርጫ ህግ አንድ ሀገራዊ ፖለቲካ ፓርቲ ለመመስረት ሶስት ሺህ መስራች አባላት ቁጥር እንደሚያስፈልግ ይደነግግ ነበር። አሁን ደግሞ ይህ ቁጥር ወደ አስር ሺህ ከፍ እንዲል ተደርጓል። ክልላዊ ፓርቲ ለመመስረትም ሰባት መቶ ሃምሳ ያስፈልግ የነበረው ወደ አራት ሺህ እንዲሆን ተደርጓል። የቁጥሩ ከፍ ማለት ጠንካራ ተፎካካሪ ፓርቲ ለመመስረት ይረዳል ያሉ ቢኖሩም የፖለቲካ ተሳትፎንና ሀሳብን ሊገድብ ይችላልና ሊሻሻል ይገባል የሚል ሀሳብ ያቀረቡ ነበሩ። ዶክተር ጌታውን ካሳ ከአንድ ወር በፊት ከተሾሙ የምርጫ ቦርድ አባላት መካከል አንዱ ናቸው። የሕጉን ረቂቅ ካረቀቁት ባለሙያዎች መካከልም አንዱ ናቸው። ዛሬም በምክር ቤት ተገኝተው ማብራሪያን ሲሰጡ ነበር። በዚህ የአባልነት ቁጥር ወደ አስር ሺህ ከፍ ማለትን በተመለከተ ለተነሳው ጥያቄ ማብራሪያ ሰጥተውናል። በእኛ በኩል እንግዲህ ይህንን ያዘጋጀነው ዝም ብሎ በደመነስ አደለም ምንድነው ትርሲቶ መጀመሪያ ከዚህ በፊት የነበሩ የምርጫ ህጎች ምንድን ነው የሚሉት፣ በነዚያ የምርጫ ህጎች መስተካከል ይገባቸዋል ሲባሉ የነበሩ በተለያየ መድረክ በትናንት በፖለቲካ ፓርቲዎች በተለያየ መድረክ እነዚህ እነዚህ በአስቸጋሪ ናቸው፣ የምርጫውን መጫወቻ ሜዳ እኩላ ያደረጉት ነፃና ፍትሃዊ ምርጫ እንዳይካሄድ ያግዳሉ የተባሉትን መለየት መጀመሪያ ያደረግነው። ከዛ ኦኬ እነዚህ ከሆኑ የአፍሪካ ሀገሮችም የሌሎችም ሀገራት ልምድ ምንድን ነው? በዚህ በኩል እያንዳንዱ እያልን ከታየ በኋላ ለኢትዮጵያ የሚመቸው የትኛው ነው? የግድ ሌላ ገር ስለሰራ እኛን ወስደዋል ልማት ለኢትዮጵያ የሚስማማው የትኛው ነው የሚሉትን እና ምክክሮቹ የነበሩትም በእንደዚህ መልኩ ነው። በኋላ በዚህ መልኩ የተደረጉት ምክክሮች ረቂቁ ይህን መምሰል አለበት ተብሎ የመጀመሪያ ደረጃ ረቂቅ ከተዘጋጀ በኋላ ከፖለቲካ ፓርቲዎች ጋር ውይ ተደርጎበታል። ሌላም ሁለተኛ ደጋ ተደርጎበታል። አሁን ደግሞ ከፓርላማ ህዝብ ጉዳዮች ኮሚቴና ከህዝብ መድረክ ላይ ተደረጓል። እና አስር ሺህ የተደረገበት አንዱ ምክንያት ዝም ብሎ ሳይሆን በድንገት አንድ ሀገር አቀፍ ፓርቲ ሲባል ህዝብ ነው የሚወክለው እንግዲህ ይሄ በአሁኑ በስታትስቲካዊ ግምቱ መሰረት ከጸራ እስከ መቶ ሚሊዮን ይሆናል የሚባል ህዝብ ያለው ሀገር ነው፣ እና በዚህ ሀገር ውስጥ ከአምስት ክልሎች የሀገር አቀፍ ፓርቲ ከሆነ ከአምስት ቢያንስ በአምስት ክልሎች ደጋፊዎች ዎች ሊኖሩት ይገባ ከዛ አስር ሺ ድጋፍ ፊርማ ማሰባሰብ አለበት የተባለው። ስለዚህ ይሄን ያክል በሚያክል ህዝብ ብዛት ባለው ሀገር ይሄን ድምጽ ማምጣት እንደ ትልቅ ሊቆጠር አይገባውም። የምር ማህበረሰቡ ያለ የፖለቲካ ፓርቲ መሆን አለበት። ያን ለማድረግ ይህን እንዲያንስ ማሳየት መቻል አለበት የሚል ሀሳብ ሰለሰው እንዳልሽ ያልተቀበሉት ወገኖች አሉ። በነገራችን ላይ የደገፉትም ወገኖች አሉ ተቃውሙት መቻ ሌላው ጥያቄ የተነሳበት ጉዳይ በምርጫ የሚወዳደሩ የመንግስት ሰራተኞች የምርጫ ሂደቱ እስኪጠናቀቅ ድረስ በጊዜያዊነት ከስራ ገበታቸው እንዲለቁ የሚደነግገው ነው። ዶክተር ጌታሁን የምርጫ ውድድሩን ሚዛናዊ ለማድረግ ታስቦ የተካተተ አንቀጽ ነው ብለዋል። በነገራችን ላይ እሱም ላይ አሁንም ተሳታፊዎቹ ኦንታይም ካሳብ ነው ያለው። እኛ እንደተረዳ ነው ዛሬ መጀመሪያ ሁሉም አንድ ወጥ የሆነ አቋም ያላቸው ይመስል ነበረ። ኋላ ላይ ውይይቱ በደንብ ሞቅ ያለ ሲሄድ ሁለት አይነት ነው እንግዲህ ስተነሳበት አሁንም የመነሻ ምክንያቱ ነው ዋናው ወሳኝ። እዛ ላይ የመነሻ ምክንያቱ ምንድን ነው? የሀገራችንን የምርጫ ስርዓት መጣና በእኩል መጫወቻ ሜዳ እንዳይሆን የሚያደርገው የመንግስትን ሀብትና የመንግስትን መጠቀሚያ ተቋማት እና መሳሪያዎች በሙሉ እየተጠቀሙ የሚዘዋደሩ ሰዎች ራሳቸውን ችለው ከሚመጡት ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳዳሪዎች መካከል አይካሄድም። ያንን ለማድረግ በህዝብ ሀብት የሚጠቀም ወገን አንድ ወገን መኖር የለበትም። ስለዚህ አንደኛው መንገድ የመንግስት ሰራተኛ ብቻ አለም የመንግስት ኃላፊነት ላይ ያለ ሰው ከሆነ የሚወዳደረው ማንኛውንም የመንግስት ንብረት ለምርጫው ስራ መጠቀም አይችልም ነው የሚለው። ከዚህ ምርጫውን በእኩልነት የሚወዳደሩበት እንዳይሆን ከሚያደርጉት ነገሮች አንዱ ስለሆነ ነው እናም ያንን ካሳቢ አድርጎ ነው የተነሳው በሌላም በኩል ደግሞ ካየችው እኔ አስተማሪ ሆኜ የሚከፍለኝ ደሞዝ አስተማሪ ሆኜ እንዳገለግል ነው የፖለቲካ ፓርቲ ፕሮግራም እንዳካሄድበት አይደለም በይበልጥ ደግሞ በዚህ ተጠቃሚ የነበረው እኮ ስልጣን ላይ ያለው ወገን ነው እንጂ ሌሎች ፓርቲዎች አይደለም በተግባር ያለውንም ካየ ነው እና ይሄ የመጨረሻው ውሳኔ የሚሰጠው ፓርላማ ነው። የሁላችንንም ሀሳብ ሰምቷል። አርቃቂዎቹ ምንም አይነት የፖለቲካ አላማ ያለን ሰዎች አይደለንም። ሙያዊ እይታችን የሚሰጠ ነው። በሌሎቹ ወገኖች ደግሞ ተሳታፊዎች ጥያቄዎችን አንስተዋል። ፓርላማ የሁለቱንም የማየት እድል አግኝተዋል። ዋናው ቁም ነገሩ በጣም ጠለቅ ያለና ሞቅ ያለ ውይይት ተደርጓል። ዶክተር ጌታሁን ለምክር ቤቱ አባላትም ለሚወስኑት ውሳኔ ጠቃሚ ግብአትን እንደሚሰጣቸው እምነት እንዳላቸው ተናግረዋል። በመላ ኢትዮጵያ የሚኖሩ ወጣቶችን ታሪኩ የሚሰበስቡ ዘጋቢዎቻችን በሁሉም የሀገሪቱ ክፍሎች ከተሰማሩ ቆየት ብለዋል። ከእነሱ የሚገኙ ጥንቅሮችን በየዕለቱ እናሰማችኋለን። እናንተም ቢሰማ የምትሉት ጉዳይ በአካባቢያችሁ ተከስቶ እንደሆነ በፌስቡክና ትዊተር አድራሻዎቻችን አሳውቁን። አሁን ወደ ወሎ እናቀናለን። በዚያ የሚገኘው መስፍን አድራጌ ምግባረሰና የወጣቶችን ይዘይራል። ፍቅር ቤት ከተጎዳ ቢያንስ አሁን ወደ አስረኛ ዓመቴ እየመጣ ነው። እዚ ላይ ያከኳት በቃ እንዲያበጠ ሄደ። ከዛ በኋላ ወደ ድረስ መጣ። ከዛ ዚ ላይ ድረስ አቆም መራመድ አያስችለኝም። አሁን ይሄ ቁስል ከጀመረ በኋላ ሁ ከዛ በኋላ ከተኛው ወደ አስረኛ ዓመት ይመጣ። ቤት ውስጥ ነው በቃ አልንቀሳቀስ ነበር አሁን ወደ ይህ ሁለት አመት ከምናምን አካባቢ ነው ወደ ውጭ መውጣት የጀመርኩት ነው። የዛሬ ና ያርገውና አቤል ከአስር ዓመት በፊት ቦርቆ የማይጠግብ ሮጦ የማይሰለች ታዳጊ ነበር። ገና በለጋድ ለቅድሜው ቤተሰቡን ለመደገፍ ደፋ ቀና የሚል ታታል በታክሲ ወያላነት የሚያገኛትን ገንዘብ ለቤተሰቡ ይደጉማል። ያኔ ግና በአንድ የተረገመ አጋጣሚ የነበረው እንዳልነበረ ሆነ። እንደ ቀልድ እግሩ አካባቢ አሳከከው። ያንን ተከትሎ የተላጠው ቆዳው ግራ እግሩን በአስደንጋጭ ፍጥነት በአስደንጋጭ ቁስል ጉልበቱ ድረስ ወረረው። ለዚህ ድሀ ቤተሰብ ጉዳቱ አስከፊ ሆነ። ኑሮ እናቱን፣ አያቱንና ታላቅ እህቱን ተፈታተለ። እህቱ ደጅ የጠናችው በአቅራቢያቸው ወደሚገኘው የወሎ ዩኒቨርሲቲ ኮምቦልቻ ቴክኖሎጂ ኢንስቲትዩት ነበር። እህቴ ዩኒቨርሲቲ እንጀራ ታመጣለች ከእነሱ ከተማሪዎቹ የተረፉ ነው ማለት እና በቃ እናቴ እንደ ገና ደግሞ ጡረታ አላት። ያ ነው በቃ መተዳደሪያችን ማለት። አቤል ከተኛበት አልጋ ከተቀመጠበት ጓዳ መውጣት ሳይችል ከሰባት ዓመታት በላይ ዘለቀ። አብረውት የሚውሉት የሚያረባቸው እርግቦቹ ሆኑ። ትምህርቱን ከአምስተኛ ክፍል ማቋረጥ ግድ ሆነበት። ይህ ልብ የሚነካ ሳዛኝ ታሪክ በኮምቦልቻ ከተማ ለሚኖር ወጣቶች ደረሰ። ወጣቶቹ ከእኛ በላይ ለኛ ማን ሊመጣ በሚል መንፈስ የድጋፍ እጃቸውን ለመዘርጋት ወሰኑ። በኮምቦልቻ ከተማ ቀበሌ ወንዛ አካባቢ ነዋሪ የሆነው ወጣት ሰይዳሰን ይናገራል። 22 23 24 ዓመት የሚሆነው ልጅ ነው ሰርቶ መብላት ይፈልጋል ግን በጣም ግሩ ፓራራይዝ ሆኖ የሆነ ቁስል ነገር ወጥቶበት ያንን ልጅ እና አያት አሉ ቤት አንድ ያለችው በጣም የሚያሳዝን ነው። ከሁሉ ዩኒቨርሲቲ የተረፈ እንጀራ እያመጡ ነበር የሚመገቡት እና ለዚህ ልጅ ቢያንስ በወር 1500 ብር 1500 ብር ቤት አላቸው ለምግብ ግን ይሆናቸዋል። ናስር የሚባል ልጅ ነው ያገናኝ እነሱ ጋር እነሱ በቃ ከመጡ አስቤዛ ያደርጉልኛል ሁሉ ነገር ሁለ ነገሬ ናቸው። በቃ በየወሩ እየመጡ 1500 ብር ሰጡኛል እንደገና ምግብ ያመጡልናል እና የተለያየ ማቴሪያል ወጣቶቹ አቤልን መሰል ሰብአዊ እርዳታ የሚያስፈልጋቸው ብዙዎች እንዳሉ ያምናሉ። ለበጎ አገልግሎቱ መነሻውም መድረሻውም ሰውነት ነው የሚል አቋም አነገቡ ዘርን መሰረት ሳያደርጉ፣ ቋንቋን ሳይጠጉ፣ እምነትን ሳይተገኑ ሁለት ሺህ ስምንት ነሐሴ አካባቢ ላይ ማለት ነው። በየአካባቢያችን ዝም ብለን እናወራ ነበርና ብዙ ትላልቅ ሰዎች አሉ አቅመ ደካማ የሆኑ ራሳቸውን ማስተዳደር የማይችሉ ረዳት የሌላቸው እነዚህ ሰዎች በምን እንገዛቸው የሚል ነገር ራስ አነሳን። እኛ ከኛ የሚጠበቀው ምንድን ነው? ቢያንስ የምንችለውን ነገር ቤታችን ምን የምንበላው ምግብ ባለ ያንን ምግብ እየወሰድን ብንሰጣቸው እስኪ ምግብ እንኳን መራባቸው ይቅርና እንደኛ እኩል ሆኑ የሚለውን ነገር ሀሳብ አነሳን። ምግብ እያጠቀስን በየቤታቸው ማድረስ ጀመር። ከዛ በመቀጠል ደግሞ ምን እናደርግ ማህበረሰቡን እንዴት አድርገን እናሳትፎ የሚል ነገር አነሳን። ያለውን ሀሳባችንን ስናስረዳቸው ህብረተሰቡ በቃ ኮምቦልቻ ላይ በጣም ጥሩ አመለካከት አላቸውና የሚችለው በመቶ ሚስ ይችላለ በመቶ ብር ይሰጠናል፣ ሶስት መቶ ብር ይሰጠናለ። ከራሳቸው መዋጮና ከበጎ አድራጊዎች የሚገኘውን ድጋፍ በማሰባሰብ አቤልን ጨምሮ በቋሚነት ሶስት ሰዎች ይደገፋሉ። በርበሬ ወንዝ አካባቢ እንደዚሁ የቲሞች ልጆች አሉ። አያቶቻቸው ጋር የሚኖሩ አያቶቻቸውም ደካሞች ናቸው። ልብስ በመስፋት ነው የሚተዳደሩት። አያቱ እና እነዚህንም ሰዎች እንርዳ ብለን አንድ ሺ አምስት መቶ እንደዚሁ ደግሞ አንዲት ልጅ ነበረች። ትምህርቴን ላቋርጥ ነው አለች። እሷ ደግሞ ትምህርትሽን አቋርጠሽ እንትን ከምትይ እኛ ተቀጥረሽ የምታገኘው ብር እንስጥሽ ብለን አመቻችተንላት አንድ ሺ ብር በወር እየተሰጣ ደግሞ እሷ እናቷን እንትን እያለች እነዚህ ሰዎች አሉ። በበዓላትና በልዩ የስጦታ መርሃ ግብር ተጠቃሚ ከሚሆኑ ሰዎች ባሻገር በቋሚነት የምገባ አገልግሎት ተጠቃሚዎችም አሉ። ወጣት እንሪሰድ በዚህ ስራ ላይ የተሰማራን ወንድሞች አብሮ አደግነን በምግብ ዙሪያ ሰዎች በቋሚነት እንዲመገቡ ያደረግ ናቸው አሉ። አካል ጉዳተኛ ፓራላይዝድ የሆኑ፣ በጣም ባልቴት፣ ልጅ የሌላቸው ደካማ፣ እነዚህ እነዚህ ሰዎች በቋሚ እንደምሳሌ ለሙከራ ያክል አንድ ሶስት ሰዎችን ለአንድ ሰው ሰባት ሰው በማደራጀት አንድ ሰው በሳምንት አንድ ጊዜ ይደርስበታል። ሶስቱ ሰዎች በሀያ አንድ ሰዎች አመቱ ሙሉ መመገብ የቻሉበት ሁኔታ አሁን ከተጀመረ ወደ ስድስት ወር ሆኗል። በዚህ በጎ ተግባር ብዙ ሰዎች ለመሳተፍ ፈቃደኝነታቸውን እየገለጹልን ሰዎችን እያዘጋጀን ለእነሱ በመስጠት ላይ ነው ያለ ነው። ከተረጅነት ይልቅ ሰርቶ የመለወጥ መንፈስ እንዲጎለብት ለማስቻል ከአስር የማይበልጡት ወጣቶች በየአካባቢው በሚያገኙት ድጋፍ ወደ ስራ ያሰማሯቸው እንዳሉም ወጣትን ሬስ ያስረዳል ለመጀመሪያ ጊዜ የጀመርንባት አንዲት ሴት ነበረች እሷ ጋር 3250 ብር ካፒታል የሚሆን እንጀራ ጋግራ እንድትሸጥ ነበረ የመጀመሪያው ጥናታችን አንድ ኪሎ ጤፍ ምን ያህል እንጀራ እንደሚሆን አጠናን ከዚያ በኋላ ገበያውን አፈላለግንላት ገበያ አገኘን አገናኘናት በጥሩ ሁኔታ እየሰራች ወደ አምስት ቤተሰብ በሰአቱ እየመገበች አሁንም ከዛ ስራ ትቀይራ ወደ ዶሮ ማርባት የተሸጋገረችበት ሁኔታ ነው ያለው ሌላው ተማሪ አለ የቲም ነው አባት የለውም 14 ኪሎ ሜትር ርቀት ላይ ነው። ጮሪሳ ከሚባል አካባቢ ላይ እየመጣ የሚማረው እናቲቱ እስከ ስምንተኛ ነው የኔ ልጆች የሚማሩት፣ ከዚህ በኋላ ትራንስፖርት እየከፈል ኮምቦልቻ ወስጄ የማስተምርበት አቅም የለኝም ስትል አንዳንድ ሰዎች መተው ጠቆሙን። ለልጁ ብስክሌት ገዝተን ትምህርቱን እንዲማር፣ ይሄ አሁን ዘንድሮ ሁለተኛ አመቱ ይመስለኛል እየተማረ ነው ያለው። በጤናም ዙሪያ ብዙ በከተማችን ያሉ የግል ክሊኒኮችን በነጻ ህክምና እንዲሰጡ በማድረግ እነሱ ነጻ ህክምናን ያደርጋሉ። መድኃኒትን በተመለከተ አቅማችን የፈቀደውን ከኪሳችንም ይሁን ከሌላም ሰው ተቀብለን መድኃኒትንትን ያደረግ ያለ ነው። አንድ እንደዚህ ቶንሲል ነገር ይዞት እዚህ ጋር አዲስ አበባ ው ሰላሳ ሺህ ብር ነው ኦፕሬሽን ተደርጉንትን ያለው ከለዛም ለልጅ እንደዚሁ ሰተን ማዳን ነው እና ዋናው አላማ ይሄ ልጅ ድኖ ወደ ትምህርት ቤት ቢገባ ብለን ብቻ የተወሰነ ነገር አንድ አስር ሺህ ብር ሰጠ ነው በዛ ታክሞ ውጤታማ ሆኖ አሁን ትምህርቱን እየተማረ ነው ያለው ሌላው ሲንጀር ገዝተን የሰጠናቸው አንድ ትልቅ አባት አሉ። እሳቸውም እንደዚሁ ስራቸውን እየሰሩ በጥሩ ሁኔታ ላይ ይገኛሉ። ከሁለት ሺህ በላይ ሰዎችን በመመገብ ከ500 በላይ ተማሪዎች ደብተርና የጽህፈት መሳሪያ በማገዝ ለችግረኛ ቤተሰብ ልጆች የትምህርት ቤት አልባሳት በማሰፋት ያደረጉት ጥረት ከ300 ሺህ ብር በላይ ይገመታል። ይህን ሲያደርጉ ወጣቶቹ በማህበር መደራጀት በክበብ መቋቋም አላስፈለጋቸውም። ወደፊት ተግባራቸውን በተቀናጀ መልኩ ለማስቀጠል ግን የመደራጀት አላማ እንዳ እንዳላቸው ነግረውኛል። ፊታችንን ወደ ሰብአዊነት በዞርን ቁጥር ግጭት ይጠፋል፣ ፍቅር ይሰፋል፣ መለያየት ይኮሳል አንድነት ይነግሳል። የወጣቶቹ መልእክት ነው። ጊዜውን ስላገኘ ነው ይሁን ምን ይሁን አላውቅም። በዘር ይቆጥራል፣ የተለያዩ ነገር ችግሮችን ይፈጥራል። ይሄ ደግሞ ተገቢ ያልሆነና ሀገራችንን ወደ ጥፋት እንጂ ወደ ልማት አያስኬድም። ቢያንስ እኛ ብንተሳሰብ፣ ፊታችንን ወደ እንደዚህ አይነት ሰብአዊነት፣ ወደ ልማት ብናዞር ዛሬ አንድ አቤልን በመርዳት የተጀመረ መልካም ተግባር በርካታ አቤሎችን ከተደበቁበት በማውጣትና ምኞታቸውን እውን በማድረግ የነገ ተስፋቸውን ማለምለም የሁሉ ሁሉም ሀላፊነት ነው የሆነ ነገር ቢከፈትልኝ ደስ ይለኛል ብሰራ ደስ ይለኛል አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤን ነው ጋቢና ቪኦኤ ወጣቶችን የሚመለከቱ መሰናዶዎች የሚሰሙበት ሰዓት ነው አብራችሁን ስለሆናችሁም እናመሰግናለን። ከአድማስ ወደኛ ተሻገሩ። በዚህ ሳምንት የሰው ልጆች ጨረቃን የረገጡበት ሃምሳኛ መታስቦ ውሏል። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ከ50 ዓመታት በፊት በትናንትናው ለት በሰው ልጆች የጠፈር ምርምር ታሪክ ከፍተኛ ቦታ የተሰጠው ሁነት ተመዘግበ። ከምድር 238858 ማይል ርቃ የምትገኘውን ጨረቃን የሰው ልጅ ረገጠ። ይህ እንዲሁን ያስቻለው አፖሎ የተባለ የአሜሪካ ጠፈር ምርምር መርሃ ግብር ነው። መርሃ ግብሩ 400 ሺህ ሰራተኞችን በቀጥታ መሆን በተዘዋዋሪ አሳትፏል። በሰው ልጆች ታሪክ ጨረቃን በመርገጥ የመጀመሪያ የሆኑት ሰው ኒል አርምስትሮንግ፣ ያ በቀዝቃዛው ጦርነት የጊዜ ቀጠና የተመዘገበው ስኬት የተቀናቃኝ ሀገራት ሰላማዊ ፍልሚያ ውጤት መሆኑን ጠቀስ አድርገው ነበረ። በዩኤስ አሜሪካና በሶቪየት ህብረት መካከል የነበረው ፉክክር ሰላማዊና ታላቅ ነበረ። እጅግ የበረታ ውድድርም ነበር። ሳይንስ ትምህርትና አሰሳን በተመለከተ ሁለቱ ወገኖች የላቀውን መንገድ እንዲወስዱ ረድቷቸዋል። የኋላ የኋላም በሁለት ባላንጣ ሀገራት መካከል ትብብርን መፍጠሪያ ብልሃት ሆነዋል ነው ያሉት። For engendering cooperation between former adversaries. ኒል አርምስትሮንግና በዝ አልድሪን ጨረቃን በሚረግጡበት ወቅት በዓለም ላይ የሚኖሩ በሚሊዮኖች የሚቆጠሩ ሰዎች በቴሌቪዥን መስኮት ሁናቴውን ተከታትለዋል። ይህ ስኬት ለብዙዎቹ የማይሳካ የሰው ልጆች ሕልም አለመኖሩን አስተምረዋል። በወቅቱ ዩኤስ አሜሪካን ይመሩ የነበሩት ጆን ኤፍ ኬኔዲ የአፖሎ 11 በራሪዎች ታሪክ ለመላው ዓለም የሚተወውን እርባና መደጋገማቸው ከዚህ መነጨ ይመስላል። በቅርብ ሳምንታት ውስጥ የተመዘገበው አስደማሚ የጠፍር ላይ ስኬት ለሁላችንም ግልጽ ሊያደርግልን የሚገባው በ1957 የስፑትኒክ መንኮራኮር እንዳደረገው ሁሉ የትኛውም ቦታ በሚኖሩ በሕይወት መንገዳቸው ላይ ቁርጠኛ ለመሆን በሚተጉ ሰዎች ጭንቅላት ላይ የሚኖረውን ተጽዕኖ ነው ነው ያሉት ጆን ኤፍ ኬኔዲ። በ1957 የራሽያ የስፑትኒክ መንኮራኩር የመጀመሪያው የተሳካለት የጠፈር ላይ አሳሽ መንኮራኩር መሆኑ አይዘነጋም። የአፖሎ መርሃ ግብር የጨረቃ ጉዞ ከ50 ዓመታት ወዲህ በዋናነት ሮቦቶችን በመላክ ላይ አተኩሯል። የአሁኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ሰዎችን ወደ ጨረቃ ብሎም ወደ ሌሎች ዓለማት የመላኩ ጥረት እንዲቀጥል ፍላጎት እንዳላቸው ከሰሞኑ ተናግረዋል። ብሔራዊ የጠፈር ምርምር መስሪያ ቤትን ቀጣዩን ወንድ ወይንም ሴት ወደ ጨረቃ እንዲልክ ብሎም ሰዎችን ወደ ማርስ በመላክ ቀጣዩን ትልቅ እርምጃ እንዲወስድ አዘዥ ያለው ሲሉ ተሰምተዋል። ትራምፕ በቅርቡ ከጋዜጠኞች ጋር በነበራቸው ቆይታ አስተዳደራቸው ወደ ጨረቃ በ2024 የአውሮፓውያኑ ዘመን ለመመለስ ማርስ ላይ ደግሞ በ2033 ሰዎችን ለማሳረፍ ያለውን እቅድ ይፋ አድርጓል። ሆኖም ወደ ጨረቃ መመለስ ይሻላል ወይስ ቀጥታ ወደ ማርስ ማምራት የሚለው ክርክር ፈጥሯል። ኒል አርምስትሮንግና ባዝ አልድሪን ጨረቃ ላይ ከ20 ሰዓታት በላይ በቆዩበት ወቅት በጨረቃ ምህዋር ላይ የማዘዣ መንኮራኩር ውስጥ ሆነው ሲያግዟቸው የነበሩት የ88 ዓመቱ ማይክል ኮሊንስ በቀጥታ ወደ ማርስ ማቅናቱን ይደግፋሉ። እኔ ማርሳዊ ነኝ፤ ሲመስለኝ፣ ማርስ ቀጣዩዋ ታላቅ መዳረሻችን ናት፣ ነው ያሉት ኮሊንስ። በቀጠል ከኤደን ገረመው ጋር ቆይታ የምታደርገው እንግዳችን ለልጆች ጤናማ አመጋገብ የሚበጁ መላዎችን በማቀበል ስራ ላይ ተሰማርታለች። በስርዓተ ምግብ ላይ የሚያተክሩ ትምህርቶችን ወደ ገጠራማ ቦታዎች ሳይቀር በመጓዝ ትሰጣለች። ከሜላት ዮሴፍ ጋር ቀጣዮቹን ጥቂት ደቂቃዎች አብረና ሜላት ዮሴፍ ትባላለች። ካጋሯ ህሊና በለጠ ጋ በመሆን በእናቶችና ህጻናት አመጋገብ ላይ ያተኮረ የምግብ ዝግጅት መጽሐፍ አሳትመዋል። ከዚህ በተጨማሪም ቪታ ባይት የተሰኘ የስነ ምግብ ድርጅት ከፍተው በእናቶችና ህጻናት አመጋገብ ላይ ውጤታማ የሆነ የባህሪ ለውጥ ለማምጣት እየሰሩ ይገኛል። ሜላትን ወደዚህ ስራ እንዴት ገባሽ ብዬ ጠይቅያት ነበር። ልጅን ወልጌ ስድስት ወር ሲሆናት በጣም ተቸግር ነበረ። አንቺም ታቂ ሆናል። በሴሪላክሰሪፋም የሚባሉ ተዘጋጅተ የሚሸጡ ምግቦች አሉ እነሱ ይገዛለ። ይህን ከጣም ከማታ ልጅ እሱን ነው የምትበላው። ያ በጣም ያስጨነቀኝ ነበረ። የድርጅቱ መስራች ሌላ መስራቸች ሊና በለጠ እሷ የተሻለ ግንዛቤን የተሻለ እውቀትን ነበራት በዚህ ጉዳይ ላይ ብዙ ነገሮችን ታስጨብቀኝ ነበር። ምክንያቱም እሷ ለረዥም አመታት እዚህ ሰር ላይ ነበር የምትሰራው። ከዛ አካባቢያችን ላይ ያሉ ደግሞ ጓደኞቻችን፣ ቤተሰቦቻችን ውስጥ እንዲሁ በተለይ ለመጀመሪያ ልጃቸውን ሲወልዱ ሰዎች ሲቸገሩ አያን ምክንያቱም ከተማ ላይ ያለውን ሰው መግዛት ቢችልም እንኳን በእውቀት ማነስ ምክንያት ልጁን የተመጣጠነ ምግብ ሳይሰ ሊያሳደግ ያለበት ሁኔታ ነው ያለው እና ያለን ሁለታችንም ማየነው ቀጥተኛ ይ ላይ ለምን አንሰራም ብለ ስራትን ተቋቋመው ቀጣዩ ስራ የተለያዩ ጥናቶችን ማገላበጥ ቀላልና ኪስን የማይጎዱ የምግብ አይነቶች በመግዛት የተመጣጠነ ምግብን ማዘጋጀት እንዲሁም ደግሞ በእሱ ላይ ተመርኩዞ አንድ ሺ ቀናት የሚል መጽሐፍ ማዘጋጀት ነበር። ለመሆኑ እነዚህ አንድ ሺ ቀናት ምንድን ናቸው? አንድ ሺ ቀናት የተባለው እንግዲህ ሁለት መቶ ሰባ እርግተኛ ቀናት ሰላሳ ሰባሳ ቀን ዘጠኝ ወር ከዛ ደግሞ ሶስት መቶ ስልሳ ውስጥ የመጀመሪያው ከዛ ደግሞ ስፐስፊካም ሁለተኛው አመት አንድ ላይ ስደምራቸው አንድ ሺህ ነው የሚመጣው። ይሄ ጊዜ ግን ለምንድን ነው በጣም ትኩረት ተሰጥቶ ዓለም ላይ በሙሉ በዚህ የሚሰራበት ብለሽ ስትጠይቂ በዚህ ጊዜ ላይ ልጆች የሚያስፈልጋቸውን በቂ ነው የተመጣጠን ምግብ ካላገኙ በሽታ የሚያዘጥናቸው በጣም ከፍተኛ ነው። በአካልም ይህን በአይምሮ እድገታቸው በጣም ይወሰናል። አሁን የሰባት አመት ልጆችን እኩል ደብዳሽ ብታይ አንዳንዱ በጣም ረዥም ይሆናል፣ አንዳንዱ ደግሞ መካከለኛ ይሆናል፣ አንዳንዱ በጣም አጭር ይሆናል። እና ይሄ አንዴ ከተፈጠረ በኋላ ማለት ነው ኋላ መልሶች ማስተካከላት አትችሉም። አካል ላይም አይምሮ ላይ የሚመጣውን ጉዳት ከዛ ሌሎች ትምህርት ቤት ደግሞ በሚጀምሩበት ጊዜ ትምህርት የመቀበል ችሎታቸውን በጣም ይቀንሳል። ምክንያቱም አይምሯቸው ማድረግ በሚገባው ደረጃ አላደገም። ስለዚህ ተመልሰው ማግኘት አንችለው ጊዜ ስለሆነ እና ጉዳቱ እድሜ ልክ ስለሆነ ነው። በቃላይ ብቻ አይደለም፣ ዓለም ላይ በሙሉ ተሰቶት የሚሰራ ስራ ነው። ከዛ በኋላ እንቅስቃሴያችን የሆነው ከእንደዚህ ስርዓተ ምግብ ላይ የሚሰሩት ዓለም አቀፍ ድርጅቶች አሉ። እነሱ በሚሰሩት ፕሮጀክት ስር ምንድነው የሚሰጠው ሰርቪስ ባህሪ ለውጥ ያመጡ የሚችሉ ዘዴዎችን ማዘጋጀት፣ ከዛ ደግሞ አሰልጣኞችን ማሰልጠን፣ አካባቢው ጋር ያለውን ለስርዓተ ምግብ መዛባት ወይም ለምግብ እጥረት ችግር ዋናው መንስኤዎችን ነው ማጥናት። ከዛ በዛ መሰረት ሊመጣ የሚችል ነገር ማቀድና ያንን ድጋፍ እየሰጠን መስራት ዋለኝነትን ነው የምንሰራው ያለ ነው። አሁን ገጠር ላይ ስትሄድ የምታያቸው አንዳንድ ችግሮች ከአለማወቅ ችግርም ያልፋሉ። አቅም እንዲዛ ያለ ተመጣጠነ ምግቦች ርካሽ ዋጋ ለመገኘት አለ። ስለዚህ ወደፊት ጎን ለጎን ደግሞ ከገበሬዎች ጋር የሚሰራበት ሁኔታ እቅድ እያወጣን ያለ ነው። በጣም ከባዱ ነገር አንድ ስራ በመስራት ችግሩን ሚያስጣታች፣ ለባህሪ ለውጥ በማምጣት ችግሩን ሚያስጣታች፣ በጣም ብዙ ሴክተሮች ነው የሚነካኩት ሴክተር ነው ስለዚህ በጣም የተቀናጀ ስራ ይፈልጋል። ሜላት ስታጠቃልልም፣ በሀገሪቷ ውስጥ ያለው የስርዓተ ምግብ ችግር የባህሪ ለውጥ ከማምጣት በዘለለ የስርዓተ ምግብ ዘርፉ ላይ መዋለ ነዋያቸውን የሚያፈሱ ባለሀብቶች አለመኖሯቸው እና ዘርፉ መንግስታዊ ላልሆኑ የተራዶ ድርጅቶች ብቻ መተው ጉዳዩን አሳሳቢ ያደርገዋል። ስለዚህም ደግሞ ግለሰቦች መዋለ ነዋያቸውን በዚህ ዘርፍ ላይ ቢያፈሱ መልካም ነው ብላለች። አሁን ደግሞ ወደ አምቦ እናቀናለን። በዚያ ዘጋቢያችን ናኮር መልካ ወደ አንድ የከብት መኖ ማቀነባበሪያ ጎራ ብሏል። በአምቦ በተለምዶ አዋሮ ተብሎ በሚጠራው ስፍራ ላይ በቆርቆሮ የታጠረ ግቢ ውስጥ የወፍጮ ድምፅ ይሰማል። ጥቂት መኪናዎች ቆመው ከወፍጮ ቤቱ የሚጫኑ የእንስሳት መኖ እንደሚጠባበቁ የሰራተኞቹ ንቁ ተሳትፎ ያሳብቃል። እህሉን ሲያደባልቁ፣ የተፈጨውን በጆኒያ እየጨመሩ ሲያስተካክሉ፣ በፍጥነት ሲከውኑ አየውና ስለ ሁኔታው ለመጠየቅ ጠጋ አልኩ። ዶክተር ሲሳይ ከሁሉም ጋር እየሰራ ነው። ከውጭ ቆመው የሚጠባበቁ ደንበኞቹ ላለማስከፋት እየተጣጣረ መሆኑ ቢገባኝም ትንሽ ጊዜ እንዲሰጠኝ ጠይቄ ቆይታ አድርገናል። የኦሮፊድ ኮምፕሌክስ ድርጅት ስራ አስኪያጅ ዶክተር ሲሳይ ምሕረቱ እየከወነ ስላለው አብራራልኝ። ብዙ ጊዜ ከቦታ እጥረት የተነሳ በትእዛዝ ነው የሚሰራው። እኛ የዶሮ የዶሮ እንቁላል ዶሮ የወተት ወተትን የሚያይምንጨምራለ የወተት መኖ የሚባል የማድለቢያ ብዙ አይነት መኖዎችን ነው የሚሰራው። ምክንያቱም በትእዛዝ ነው ይህን ስራ የምንሰራው። ያው ቴካዋይ እንደሚባለው ቀድመው ያዙናል፣ እኛ እንሰራለን። የማንሰራው የመኖ አይነት የለም። ሙያዊ ድጋፍ ያለው ስራ እንድንሰራ ያደረገንም ይሄው ነው። ኦሮፊድ ኮምፕሌክስን ያቋቋመው ዶክተር ሲሳይ በዩኒቨርሲቲ የተማረው የእንስሳት ሕክምና ነው። ኦሮፊድ ኮምፕሌክስን ያቋቋመው ግን በራሱ መንገድ ተግባራዊነቱን ለማረጋገጥ እንደሆነ ይናገራል። የቤተሰብ ግቢ ውስጥ የእንስሳት መኖ ለማዘጋጀት በእጁ የደባለቅና ወፍጮ ቤት እያስፈጨ ተሸክሞ ለደንበኞች በማጓጓዝ በከተማው ያየውን የመኖ እጥረት ለመቅረፍ እንደሞከረም ይገልጻል። የዛሬ ሰባት ዓመት ገደማ ብቻውን የጀመረው ስራ ዛሬ አድጎ ለአስራ ሁለት ወጣቶች የስራ እድል ፈጥሯል። እንስሳት ህክምና ከመስራት በፊት መኖ ማግኘት አለባቸው። መኖ ሪሌትድ የሆኑ በሽታዎች አሉ። መኖ ሳይኖራቸው ፕሮዳክሽን ማግኘት አልችልም። ምንም አይነት ነገር ጤና ከጤና ጋር የሚገናኙ መኖ እጥረቶች አሉ። ወደ መኖ ገባል። መድኃኒቱና መኖ ስታገናኘው ነው ጥሩ ፕሮዳክሽን ልታገኝ የምችለውና ይህንን አክሰስ ካደረግም በኋላ በእኔ ስር ያሉ ሰራተኞች ወደ አስራ ሁለት ናቸው። ሶስት ሴቶችና ዘጠኝ ጋርዶችን ጨምሮ ለዘጠኝ ወንዶች አሉ፣ ኦፕሬተሮችን ጨምሮ በአምቦ አካባቢ እስከ 80 ኪሎ ሜትር ርቀት ላይ የሚገኙ ከተሞች የኦሮፊድ እንስሳት መኖ ተጠቃሚ መሆናቸውን ዶክተር ሲሳ ይናገራል ከዚህ በተጨማሪ በወልቂጤ ዩኒቨርሲቲ የእንስሳት ሳይንስ ክፍል መምህር ነው ሁለቱን ስራ አንዱን በአምቦ አንዱን በወልቂጤ እንዴት አድርጎ የሚያስኬደው ስራ ከወልቂጤ ዩኒቨርሲቲ ጋር አንድ ካለው ርቀት አንጻር ቻሌንጆች እየገጠሙኝ ነው ገጥሞኛል ለም ጭምር ነገር ግን ያለውን እዛ ያለውን ስኬጁል በደንብ አይና እዚ ያለውን ደግሞ ሰራተኞች ስላሉ ብዙ ከቨር የሚያደርጉልኝ ነገር አለን። ነገሮችን ሙያዊ ነገር ነው ድጋፍ ነው የሚሰጠው። ሙያዊ ድጋፍ ላይ ትኩረት እየተደዋወልም ምንም እያደረግን እየፈራም እዛም ያለውን ነገር ተማሪዎች ሳይጎዱብኝ ማስተማር ባለብኝ ሰዓት እዛ መገኘት ባለብኝ ሰዓት እየተገኘው ያለውን ቻሌንጅ እየተሟለው እዚ ደርሻለ። ከዩኒቨርሲቲ ተመርቆ የመንግስት ስራ በመፈለግ ሁለት ዓመት ማሳለፉን የሚናገረው ወጣት አክሊሉ ታደሰ በበኩሉ ያለ ስራ ያሳለፈው ጊዜ እንደሚቆጨው በማስታወስ አሁን ግን የስራ ፈጣኒነት መንፈስ በውስጤ ተፈጥሯል ይላል። እኔ እንደ አንድ ሰው ሁለት ድግሪ ተሸክሜ ተምሬ ቁጭ ያልኩልኝ ነኝ እና ስራ ፈልግ ነበር። ስራ የምፈልገው እሱ ጋር መጥቼ ግን ውስጤ ምንድን ነው የፈጠረው ነጌ እኔ ራሴን ችዬ እንዲወጣና እንደምሰራ ማለት ለራሴ ራሱ አሁን አያላምንም ውስጤ የስራ መስራት ፈጠራ ወይም ደግሞ ስራ ለመስራት ያለኝ ፍላጎቴ በጣም ከፍ እንዳለ ነው የታየኝ ከሱ የተማርኩት ማለት ነው። ዶክተር ሲሳይ ኦሮፊድን ወደ ትልቅ የእንስሳት መኖ ፋብሪካ በማሳደግ በርካታ ወጣቶችን ስራ የማስያዝ እና የሀገሪቱን እንስሳት መኖ ፍላጎት ማሟላት አላማው አድርጎ እንደሚሰራም ገልጿል። ስራ ለሚያማርጡ ወጣቶች መልእክት አለው። በነገራችን ላይ ወጣት ማለት ከእድሜውም አንፃር ካለው ጉልበትም አንፃር ስቶሬጅ ነው። ይህ ማጠራቀሚያ፣ ጉልበት ማጠራቀሚያ ነው። ጉልበት ማጠራቀሚያውን ተጠቅመውበት ስራ ሰርቶ ነገ እንደ ቁም ነገር ያንን ከፋፍሎ የሚበላበት ነው። በጉልበቱ ሰርቶ በጭንቅላቱ በእውቀቱ ሰርቶ ነገን የሚያይበት አንግል ነው ብዬ ነው የማስበው። ዛሬ ካልተሰራ ነገ የምታገኘው ነገር የለም። እኔ በደሞዝተኛ ነኝ። ጥሩ ደሞዝ ነው ይከፈለኝ፣ ከምናስተምረው ዩኒቨርሲቲ ደሞዝ ይከፈለኛል። ነገር ግን ሱ በቂ ነው ብዬ አይደለም ቁጭ ያልኩት። ስራ መናቅ አስፈላጊ እኔ ተሸክሜም እሰራለሁ። ከሰራተኞች እኩል ነው የምንሸከመው። የጉልበት ሰራተኛ ሆኜ እሰራለሁ። ያ ነው ለእኔ ነገን ተስፋ ይኖረኛል ብዬ የማስበው። ወጣቱ ጉልበትና እውቀትን ያለምንም ማመንታት በመጠቀም ህልሙን ማሳካት አለበት በማለት መልእክቱን ቋጭቷል። ለቪኦኤ ናኩር መልካ። እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። በአዳዲስ ዝግጅቶች በአዲስ መንፈስ ሰኞ እንገናኛለን። መልካም ምሽት። የባለ ብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ